የጭልጋ ወረዳ ሰላም እና ደህንነት ጽህፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምፅ እንደተናገሩት ባለፈው እሁድ ጥር 25 ቀን 2017 ዓ ም ከአዘዞ ወደ ምዕራብ ጎንደር ዞን መተማ ወረዳ 18 ሰዎችን አሳፍሮ በመጓዝ ላይ በነበረ አንድ ሚኒባስ ተሽከርካሪ ላይ የነበሩ ተሳፋሪዎችን በአካባቢው ታጥቀው የሚንቀሳቀሱ ዘራፊዎች ናቸው ባሏቸው ግለሰቦች ታግተው የተወሰዱ ሰዎችን ማስለቀቃቸውን ተናግረዋል። ተሽከርካሪው በወረዳ So... ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ ሲደርስ ከጫካ ውስጥ ወጡ ያሏቸው ታጣቂዎች በከፈቱት ተኩስ ከአስር በላይ ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል ጥቆማ ደርሶት ታጋቾቹን ማስለቀቁን ተናግረዋል። መኪና አስቁመው ልክ ወደ ጫካ ሲያስገቧቸው ነው። ተካባቢ ማህበረሰብ እየተከታተለ መረጃውን ሲያደርሰን፣ እኛ መረጃ እንደተሰጠን ወደአሁኑ ሀይል አሰማርተን ጸጥታ ኃይል ጠቃይ ታጣቂ በወረዳ ደረጃ ያለ አሰማርተን ይዘን ስንገባ ልክ ስንደርስባቸው አምስቱን ሰዎች ጥለዋቸው ሄዱ። እኛ እንደደረስንባቸው ማለት ነው። ስንደርስባቸው አምስቱን ሰዎች ጥለው ሄዱ። አስራ ሶስቱን ግን በተኩስ ልውውጥ ነው ማስጣል ይችላል ማለት ነው። ይህ ሲደረግ በነገራችን ላይ አስራ ሶስቱን ሰዎች አንድ ሰአት ያክል እየተታኮስን ነው ድንበር ተሻግረን ጭምር ነው ያስጣል ናቸው ከሌላ ወረዳ እነዚህ ሰዎች አግቶ ብር ካላቸው ያስከፍላል፣ ከሌላቸው ይገላል ማለት ነው። ስለዚህ በንጹሐን ላይ እንደዚህ አይነት ግስ እንዳይሳጨር የፈለገውን በሚል ከሀይሉ ከታጠቀ ኃይል ጋር ተኩስ ከማድረጉ በፊት ሰላሳ ደቂቃ ተኩስ ከጀመረ በኋላ አንድ ሰዓት በላይ ሚሆን እየተታቆሰ ሄዷል። እነዚህ አዳጠቁ ኃይሎች ጋር ከአዘዞ መናኸሪያ በሚኒባሱ እንደተሳፈረና ወደ መተማ እየሄደ እንደነበር የነገረን በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን ግለሰብ እንደተናገረው ወደ ጭልጋ ወረዳ ዋና ከተማ አይከል ለመድረስ በግምት አስራ አምስት ኪሎ ሜትር ሲቀራቸው ከጫካ ስድስት መሳሪያ የታጠቁና አንድ ደግሞ ያልታጠቀ በድምሩ ሰባት ታጣቂዎች ተኩስ ከፍተው መኪናውን እንዳስቆሙ ይናገራል። ከዚያም አምስት ሰዎችን አስቀርተው እርሱን ጨምሮ አስራ ሦስት ሰዎችን ወደ ጫካ ይዘዋቸው እንዲሄዱ ገልጿል። አጋቾቹ ታጋቾችን እንዲሮጡ ይደበድቧቸው እንደነበረ አስታውሷል። ሁላችንም መውረድ እንዳለብን ነግረው አንዱ ከሱ ነው እየመራ እነሱ ወደፈለጉበት አቅጣጫ አንድ እንድንሄድ አስገደጉ። በግምት ለሰላሳ እስከ አርባ ደቂቃ የሚሆን ከወሰዱም በኋላ ሁላችሁም አንድ ላይ ተሰብሰቡ ብለው ያላችሁን ገንዘብ መጠበቂያና ብር ከወሰዱ በኋላ የቀጥታ ያው በፍጥነት እነሱ ወደሚገሉት አቅጣጫ እየወስዱ ነበረ። ሁላችንም የምንል የወሰድ ንግ ያለ በግምት ቀን አንድ ሰዓት ተኩል አካባቢ የሚሆን ከወሰዱም በኋላ አብዛኛው መልክአ ምድሩ ጫካ እና ተራራማ አብዛኛው ሰውም የሌለበት ነዋሪ የሌለበት አካባቢ ነበር። የመንግስት የጸጥታ አካላት በሌላ አቅጣጫ በመምጣት በግምት አምሳ እስከ ስልሳ የሚሆን ሚሊሻና ፖሊስ በዋናነት ተኩስ የከፈቱባቸው ሁላችሁም አንድ ሰው ወደኋላ እንዳይቀር፣ ወደኋላ የሚቀር ከሆነ እንመታለን። ስለዚህ እኛ ጋር አብረው አስተማረጥ አለባችሁ። አሲሉም የነበረ ና በጣም በብዛት ሲተኮስ፣ እነሱ በዋናነት ያው ራሳቸውን ለማስመለጥ ነው የሚፈልጉትና ከኋላ ደግሞ ፖሊሶች ፖሊሶች ነን ቁሙ፣ ምንም ችግር የለውም ምናምን እያሉ ስለነበረ፣ ያው እኛ በድፍረት ምናምን መተኛት እና ማምለጥ ቻልን ማለት ነው። አንድ ሁለት እያለ ተኩስ እንዳይመጣና መሬት ላይ እንይዛለን አንዳንዱ ግዛት ስር ምናምን እንደዚህ ያለ ብቻ አጋጣሚ ሆኖ የተነሳ መጨረሻ ያስመለጹን አያስራሱስ ሰው ማለት እኛን እንዳተረፉን ጸጥታ አካላት፣ ሌላውን እንደዚህ ጠንክሮ መስራት በተለይ ገታ ወንጀልን ለመከላከል ሊሳጥሩ ነው ላለው። ከዛ ውጭ ግን ያው እኛን ተከላክለው ለሰላም እንድንለቀቅ በአካባቢው በታጠቁ ኃይሎች በተደጋጋሚ በሚደረገው እገታና ግድያ ምክንያት የአካባቢው ነዋሪ እጅግ መማረሩን የተናገሩት ኃላፊው በቅርቡ ከነዋሪው ጋር በተደረገ ውይይት መሰል ችግሮች ሲከሰቱ ለጸጥታ ኃይሉ ስልክ እንዲደውሉ የስልክ ቁጥሮችንም በመበተኑ ህብረተሰቡ ሊደውል ችሏል ብለዋል። አቶ መላኩ ስልካችን ያው በየቀጠናው ሂደን ሰላም እንዲሆን አካባቢ እንዲጠበቅ እንደዚህ አይነት የታጠቀ ሀይል ሲንቀሳቀስ መረጃ እንዳደርሱ የእኛ ቀበሌ ከመሆኑ ጋር በተያያዘ ሁልጊዜ እየገባ ስለምንመራው ቀበሌው እንደዚህ አይነት ነገር ስታዩ ተለሆኑ መረጃ ስጡም እያልን ስልካችን እንቀያየራለን፣ ስልካችን እንሰጣቸዋለን፣ ስልካችን ይይዛሉ። እዛ ሲሆን ይደውላል። እንደዚ አይነት ነገር ሲፈጠር ማህበረሰቡ ወደ ጫካ እየወሰዷቸው ከመጀመሪያውም ያየው እየወሰደ እያለ እረኛም ይሁን አዝመራ ላይ ይሁን ቤት ላይ ያለ ማህበረሰብ ጭምር ይደውላል፣ ይነግረናል። እንደዚህ ያለ ሰው ሄደ ይላል አንዱ ትንሽ ቆይቶ ደግሞ እንደዚህ አይነት ሰው ታግተው በታጠቁ ኃይሎች እየተደበደቡ እየተወሰዱ ነው ብሎ ደግሞ ተደግ ተጨማሪ መረጃ የሚሰጥ ማህበረሰብ አለ። አንድ ሰው ብቻ አይደለም። እየተከተለ መረጃ የሚሰጥ ሙሉ የአካባቢ ማህበረሰብ ያየው ሁሉ በጸረት ይ ሰው ደውል ነው ላይ ለማህበረሰብ ማስተላልፈው መረት ምንድን ነው እንደዚህ አይነት ተግባር ሲፈጸም ሁሉም ነገር በእኔ ላይ ሊደርስ ይችላል። እነዚህ ንጹሃን ዜጎች ናቸው በየትኛውም መንገድ በሀገሩ ላይ ሰው ተንቀሳቅሶ የመሳት የማልማት ሙሉ መብት አለው ይሄ ባለበት እንደዚህ አይነት በታጠቁ ኃይሎች አላማው ሊደናቀፍ አይገባም ሚል ማህበረሰብ ተፈጥሮ በዛ ደረጃ መረጃ መስጠት ከመንግስት ጎን መቆም ያሰለ ከሰኔ ወር ሁለት ሺ አስራ አምስት አመተ ምህረት እስከ ሰኔ ወር ሁለት ሺ አስራ ስድስት አመተ ምህረት ያለውን ጊዜ የሚሸፍነው ና ባለፈው አመት ሐምሌ ወር ላይ ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ ሶስተኛ አመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን ማመላከቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።